SBS Radio. ወቅታዊ ጉዳዮች። ጠቅላይ ሚኒስትር ስኮት ሞሪሰን መንግሥታቸው ለደን ቃጠሎች ቀውስ የሰጠው ምላሽ በቂ ነው ብለው ሲከራከሩ፣ በሌላ በኩል ግና ጠንካራ የአየር ንብረት ለውጥ እርምጃ እንዲወስዱ ጥሪ እየቀረበላቸው ነው። አቶ ሞሪሰን የአየር ንብረት ለውጥ ለቃጠሎቹ ብርቱ መሆን አስተዋጽኦ ቢኖረውም የከሰል ማዕድንን መግታት ወይም የአየር ብክለት ቅነሳ ግብን ጥብቅ ማድረጉ ሉላዊ የአየር ግለት ላይ የሚያሳድረው ተጽዕኖ አይኖሮም እያሉ ነው። አቶ ሞሪሰን በክፍለ አገርና ፌዴራል መንግሥታት ደረጃ የደን ቃጠሎዎችን ለመቋቋም የተደረጉትን ጥረቶች ከፍ አድርገው የተናገሩ ሲሆን አክለውም ለደን ቃጠሎዎቹ ዋነኛ ምክንያቶች ናቸው በማለትም አግባብ የሌለው የመሬት አያያዝና ደካማ አደጋ የመቀነስ ፖሊሲ እንደሆነ ጠቁመዋል። በነዚህ ጉዳዮች ላይም የደን ቃጠሎ ወቅት ሲያበቃ ምርመራ እንደሚካሄድ ገልጠዋል። በሌላ በኩል ግና እንዲህ ያሉ አደገኛ የእሳት ቃጠሎዎች ባሉበት ወቅት ከቤተሰባቸው ጋር ለረፍት ወደ ሐዋይ መሄዳቸው ትክክለኛ ውሳኔ እንዳልነበረም ተናግረዋል። አቶ ሞሪስን ምንም እንኳ የአየር ንብረትን ለውጥ አስመልክተው በሁሉም ዘርፍ እርምጃ መውሰድ ቢገባም በርካታ ሰዎች በእሳት ተጎድተው ሳሉ ስለ አየር ንብረት ለውጥ ማንሳት እንደማያሻ ሲናገሩ፣ ጊዜው አንዳችን ለአንዳችን መልካም መሆኛ ነው። ጊዜው የክፍፍል አይደለም። ወቅቱ የክርክር የአንድ ወገንተኝነትና ነጥብ ማስቆጠሪያ አይደለም። ጊዜው በጣሙን ጠቃሚ የሆነ ሥራ ለሚሠሩቱ ድጋፍ መስጫ ጊዜና ቦታ ማመቻቻ እገዛ ማድረጊያ ነው። አውስትራሊያውያን በአንድ ላይ አብረን ልንቆም ይገባል። የመከራከሪያው ጊዜ አሁን አይደለም ብለዋል። የሆነና የተቃዋሚ ቡድን መሪ አንቶኒ አልቤኒዚ መንግስት የአውስትራሊያ ህዝብ የአየር ንብረት ለውጥ ላይ ያሉትን ስጋቶች አሌ ብሏል። ተጨማሪ እርምጃ መውሰድም አይሻም ብለዋል። አያይዞም አውስትራሊያ በአየር ንብረት ለውጥ ላይ እርምጃን ትሻለች። ትናንትና ምክትል ጠቅላይ ሚኒስትሩ ተጠባባቂ ጠቅላይ ሚኒስትር ሆነው አዲስ መመዘኛዎችና እርምጃዎች እንደሚያሻ ተናግረው ነበር። ዛሬ ግና እውነተኛው ጠቅላይ ሚኒስትር የአየር ንብረት ለውጥ ላይ እርምጃ ያሻል የሚለውን አሌ ብለውታል፣ በማለት በፌዴራል መንግስት ውስጥ የአመላካከት ልዩነት መኖሩንና ከቶውንም ጠቅላይ ሚኒስትሩ እርምጃ ለመውሰድ ዳተኝነትን አሳይተዋል ሲሉ ተችተዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።